The Voice of America. የኢትዮጵያ ኤርትራና አማራ ክልል ሰራዊት እንዲሁም አፍሪካዊ ያልሆነ ኃይል በትግራይ ሕዝብ ላይ ጥቃት እየፈጸሙ ናቸው ብለዋል የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል በዛሬ ዕለት በሰጡት ማብራሪያ በኢትዮጵያና በኤርትራ መንግስታት ሰራዊት በሚያዙት ከተሞች ንጹሀን ወገኖች ላይ በግፍ ጭፍጨፋ እየተፈጸመ ነው፣ ንብረትም እየተዘረፈ ነው በማለት ገልጸዋል። የኤርትራ መንግስት በዚህ ጦርነት ውስጥ የለሁበትም ማለቱ ይታወሳል። ሙልጌታ ጽብሀ ዝርዝር አለው። በትግራይ ክልል እየተካሄደ ያለው ጦርነት ሁለት ሳምንት አልፎታል። በሂደቱ አስመልክቶ ማብራሪያ የሰጡት የትግራይ ክልል መሪ ዶክተር ደብረ ጽዮን ገብረ ሚካኤል የክልሉ ሰራዊት በጀግንነት እየመከተ ይገኛል ያሉ ሲሆን፣ ይህ በቀጣይ የሚተረክ ይሆናል ብለዋል። በአሁኑ ጊዜ ውጊያው ከኢትዮጵያ መንግስትና ከአማራ ክልል ጋር የነበረው የኤርትራ መንግስትም ተጨምሮበት እየቀጠለ ይገኛል ያሉ ሲሆን፣ በቅርብ ጊዜ ደግሞ አፍሪካዊ ያልሆነ ኃይል እየተሳተፈበት ይገኛል ብለዋል። አፍሪካውያን የሌላቸው የጦር መሳሪያ ሰው አልባ አውሮፕ በመጠቀም ጥቃት እየተፈጸመ ነው ያሉ ሲሆን የሀገሪቱ ስም ግን አልጠቀሱም። በክልሉ መገናኛ ብዙሀን ግን በጦርነቱ የተባበሩት አረብ ኤምራት እጅ እንዳለ እየተገለጸ ይገኛል። ዶክተር ደብረ ጽዮን በንግግራቸው ህዝቡ ወረራ እየተፈጸመባቸው ካሉ አካባቢዎች ራሱን ለማዳን እየተፈናቀለ ይገኛል ብለዋል። ለተፈናቃዮችም በትብብር ልናግዛቸው ይገባል በማለት ነው የገለጹት። ሌላ በማብራሪያቸው ያነሱት ጉዳይ ደግሞ በንጹሀን ዜጎች ላይ ጥቃት እየተፈጸመ መሆኑን ነው። በትናንትናው ዕለት በሽረ እንዳስላሴ ከተማ አካባቢ በተካሄደ ጦርነት ከባድ የጦር መሳሪያ ወደ ከተማው ህዝብ እየተተኮሰ ነበር በማለት ነው የገለጹት። በተጨማሪ ደግሞ ትናንት የኢትዮጵያ ሰራዊት በሽረ እንዳስላሴ ከተማ ወጣቶች ገድለዋል በማለት ነው የከሰሱት። በራያ በኩልም ሰፊ ወረራ እየተካሄደ ነው ብለዋል ዶክተር ደብረጽዮን ገብረ ሚካኤል። በተመሳሳይ በሌሎች የክልሉ ከተሞች የኢትዮጵያና የኤርትራ ሰራዊት ህዝብ እያንገላቱ፣ እየጨፈጨፉ ይገኛል በማለት ነው የወነጀሉት። በተጨማሪም የኤርትራ ሰራዊት በተለይ ንብረት እየዘረፉ ናቸው ይህም የኤርትራ ህዝቦች ትስስር ለማበላሸት ሆን ተብሎ እየተፈጸመ ያለ ነው በማለት ነው የገለጹት። እየተፈጸሙ ያሉት ተግባራት ዓለም አቀፍ ማህበረሰብ ሊኮንኑት ይገባል በማለትም ገልጸዋል። ለትግራይ ህዝብ በተለይ ወጣቱ ወረራ ሊመክት ይገባል በማለት የክተት ጥሪ አስተላልፈዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ